ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ዜማውን ቴዎድሮስ ካሳሁን እና ቆየት ያሉ የማህበረሰብ ባህላዊ ዜማዎችን ተጠቅሟል። ተጨማሪ ድምፅ ቅባትም ከክቡር ዶክተር አርቲስት ጥላውን ገሰሰ ወስዷል። የሙዚቃውን ቅንብር ሚክሲንግና ማስተሪንግ ማሩ ዓለማየሁ፣ አቦጊዳና ማርቨን ስቱዲዮዎች ተጠበውበታል። ሳክሶፎን በመጫወት ረገድ ደግሞ እውቁ ኢትዮጵያዊ የሳክሶፎን ተጫዋች ያሬድ ተፈራ፣ ሊዲጊታሉን በረከት ተስፋ ዝጊ፣ መስንቆ መንደፍሮ ካሳ ወይም ቤቢ፣ ተቀባዮች ደግሞ ምኞት ኃይሉ፣ ዲጄ ዊሽ እና ንጹሕ ወንድሙ ሆነዋል። ይህ ሥራ የተሳካ እንዲሆን ከፍተኛ አስተዋጽኦ ላደረጉት በሙሉ ቴዲ አፍሮ ከፍተኛ ምስጋናውን አቅርቧል። አርማሽ ወይም ቀናበል የተሰኘውና በአረንጓዴ ቢጫ ቀይ ተውቦ ግጥሞቹ ይፋ ከሆኑ በኋላም ይህንን ግጥም ይዘው በርካቶች እያንጎራጎሩ ነው። ወዳጅ ለወዳጁም ጓደኛ ለጓደኛውም ይህንን ነጠላ ዜማ ያደምቅ ዘንድ ከሁሉም ማዕዘናት እየተላላኩ እየተገባበዙ ይገኛሉ። መቼስ ስለ ቴዲ አፍሮ ስራዎች ከተነሳ የእሱን ሥራ የሚያወድሱ ወይም የሚተቹ ባለሙያዎች መገኘታቸው አይቀርም። እነሆ የምጋብዛችሁ ሐሳብም ይህንን የኔን መንደርደሪያ የሚያጠናክርልኝ ይሆናል። ዶክተር እንዳለጌታ ከበደ ወይም ደራሲ እንዳለጌታ ከበደ የቴዲ አፍሮን ወይም አርማሽ ቀናበልን እንደሰማሁት ብሎ በፌስቡክ ገጹ ላይ ያጋራን ሐሳብ ስለ ቴዎድሮስ ካሳሁን አዲስ የነጠላ ዜማ ተጨማሪ ሐሳብ ያካፍለናልና እሱን አቃመሻችሁ ልውጣ። ቀናበል ወይም አርማሽ እናበል ወይም አርማሽ ልብ የሚነካ ራሮታዊ ዘፈን ነው። እንባ እንባ ይለኛል ይተናነቀኛል የሚያስብል ነው። አሁናዊነቱም የተለየ ነው ይለናል ደራሲ ዶክተር እንዳለጌታ ከበደ። እያነባ ያጽናናል፣ እያባባ ያንጻል። ወደ ቀልብ አድርሶ ይመልሳል ዘፈኑ ነፍስ የምታሰማው የጥሪ ደውልም መስሎ ተሰምቶኛል። አረ እንደምን ቢሉ የዘፈኑ ወካይ ተራኪ ቁዘማና ትካዜ ውስጥ ሆኖ አናቱን የሚጣራ የተማጽኖ ድምፅ አለውና ባይተዋር ተስፋውን አምጦ ለመውለድ እየሻተ ምጡ ሲረዝምበት የሚያሰማው እንጉርጉሮ። የዘፈኑ ገጸ ባህሪ እገሌ እገሊቶይና ወይም ነይ ድረስላት ድረሽለት ብሎ ከጥንቱም ሆነ አሁን ካሉት የጠራው ሰመጥር ወይም ታዳጊ ወይም ተዋጊ የለም። ይቺን ሀገር ማንነው የሚታደጋት ብሎም አልጠየቀም። አለሁልሽ እየመጣሁልሽ ነው የሚል ራስን እንደ መሲህ የሚያስቆጥር ደውልም አልደወለም። ራሷነች የተጠራችው እናቲቱ። ይህ ደግሞ እስከ ዛሬ ከማውቀው አገርኛ ዘፈን የተገላበጠ ያደርገዋል። በፊት የነበረው መጣሁልሽ እናቴ ነበረ። አሁን ቴዲ መጣና ነው ያላት። ጠሪና ተጠሪ ተለዋወጠ። ጠባቂዋ ተጠባቂ ሆነች። እስቲ ከስንኞቹ ላይ እንዴ ይላል። እኔስ እስካይሽ ጨነቀኝ ሀገሬ፣ መምጫሽ ናፈቅሽ። ጠሪው በመናፈቅ ብዛት ልቡ ዝሏል። ሆኖም ተስፋ አልቆረጠም። በውንም በህልምም እናት አገሩ እየመጣች ታውቀዋለች። ነይኔ የሚላት እንድታጽናናው ነው። የተለየችው በልጅነቱ ነው በአፍላ ዘመኑ የተለያትም በመንፈስ እንጂ በአካል አይደለም እያለች የለችም። ከሚያውቃት ከሚያስባት ስለተለየችበት በኢትዮጵያ ተደናግጧል። መንፈሷ ተራብቷል። አድባር አውጋሩ ተጣልቷታል። ከስንኞቹን ቀንጭብ የቦረኩበት በልጅነቴ ያኔው መልክሽ ብቅ ብቅ ሲል ፊቴ እየመለሰኝ ወደ ትላንቱ፣ ጠላት ሽፈረ የቦረኩበት በልጅነቴ የያኔው መልክሽ ብቅ ሲል ፊቴ እየመለሰኝ ወደ ትላንቱ ናፍቆይ በብርቱ ትዛለኝ ጥንቱ እያል ይቀጥላል። ስንኞቹ እንደሚገልጹት ኢትዮጵያ መልኳ ተለውጧል። ተስፏ የሻገተ ወይም የዛገ መስሎ ታይቷል። ጥላቶቿ ይዘባበቱባት ይዟል። ተራራ ስሟ ተንዷል። ለዚህም ነው የዘፈኑ ተራኪ መባዘኑ፣ መኳተኑ በልጅነቴ የማውቀሽ ኢትዮጵያ ሆይ የት ነሽ ብሎ መጣራቱ በልጅነቱ ውስጥ ተስላና ተቀርጻ የቆየችው ኢትዮጵያ አርማዋ ቅዱስ ነበረ አይነኬ አይደፈሪ ምኩራቧ የተፈራ የነጻነት ቤት ሲያድግ ግን አጣት። እደግመዋለሁ እያለች የለችም። እናም እየጠበቃት ነው። እባክሽ ኢትዮጵያ ነይ ቶሎ እያለ እንደ ዘፈኑ ይዘት ሀገር የምትታወቀው፣ ሀገር የምትቃወሰው፣ ሀገር ከልጆቿ የምትርቀው ቅያሜ ሲያድርባት ነው። በዘፈን ውስጥ ነይ ነይ ተብላ የምትጠራው ኢትዮጵያ የሄደችው ልጆቿ የዘረኝነት ዘር በልባቸው ስላበቀሉ ነው። ይህም ዋጋ እንዳስከፈላትና እያስከፈላት እንደሆነም ይናገራል። ከስንኞቹ እንጥቀስ። አይበቃም ወይ ማሳል በዘር ጉንፋን ታመን ዘር ያበቀለው ታጭዷል መከራ የኢትዮጵያዊነት አሁን ነው ተራው አንደርስም ገናነው በመባረቂያች ከመንገድ ላይ ዝለን አይበቃም ወይ ማሳል በዘር ጉንፋን ታመን እያለ ይቀጥላል። ዘፈን ውስጥ ሌላው ጎልቶ የሚሰማው ቃል መስከረም ነው። ይቺ የአስራ ሦስት ወር ጸጋ ተብላ የሚዘፈንልላት አገራችን በወራ መስከረም፣ በወራ የካቲትም፣ በወራ ግንቦትም አትመስልም አንዳቸውንም አትወክልም። ሐምሌ በዘውዱ ሥርዓት ገናና ነበረ ንጉሡ ትወልደውበታልና። የካቲት ደግሞ በደርግ ዘመን ገናና ነበረ ደርግ የዘውዱን ሥርዓት የገረሰሰበትና አብዮቱ የፈነዳበት ወር ነውና ግንቦት ደግሞ በኢህአዲግ ተዘካሪ ነው። የደርግን አገዛዝ ናድኩበት የሚለው ወር ነውና ይህ አንዱን ወር መርጦ ገናና የማድረግ አባዜ የቅርብ ዘመን ገዢዎቻችን እሳቢ ነው። ኢትዮጵያ የትኛው ወር አንችን ይገልጽሻል ብትባል ግን መስከረምን የምትመርጥ ይመስለኛል። መስከረምን የምትመርጥበት ምክንያት ልጆቿ በውበትና በተስፋ ሲሰክሩ ስለምታይ ነው ብዬም አስባለሁ። ቴዲ አፍሮ መስከረምንን መምረጡ ተገቢ ነው የሚል ስሜትም የፈጠረብኝ ለዚህ ነው። የአደባባይም የቤትም በዓላት የሚበዙባት ዘመድ ወዳጅ የሚጠየቅበት ወር ነው መስከረም። ቴዲ ልጃገረዶች አበባ አየሽ ወይ ብለው ከሚዘፍኑበት የልጃገረዶች ጨዋታ ውስጥ እናቴን ጥሯዋት መድኃኒቴን እሷን ካጣችው መቀነቷን የሚለው ስንኝን የመሰሉ በዘፈን ውስጥ ማስገባቱም ሆን ብሎ እንደሆነ ያስታውቃል መታታብሰው እንባዬን ሀገሬን ጥሯት አርማዬን ይላልስ መስከረም ለኢትዮጵያ የዘመን መለወጫ ብቻ ሳይሆን የሃይማኖታዊና የባህላዊ በዓላት ወር ናት። ለእኔ መስከረም ተፈጥሮዋ እንደሚመሰክረው ልጃገረድ ናት። አደይ የፈካውና ወንዝ የጎደለው እንዲሁም ዘመን የተሸጋገረው ለእሷ ክብር ይመስላታል። ውብ ናት። ወንዶች የሚጋደሉባት፣ ድምፃውያን የሚያንጎረጉሩላት፣ ተፈጥሮ የሚያረግድላት እና ድምፃዊው እናቱን ወይም ሀገሩን የመሰለው በመስከረም ወር ነው። እንድትመጣለት የፈለገውም በዚች ወር ነው አውደ ዓመት። አውዳመት ድገመን ሲሉ ልጆች በቀየው ችቦ እያበሩ መስቀል፣ ፋሲካው፣ ኢድ፣ እንቁጣጣሽ አውዳመት አይሆናንቺ ካልመጣሽ ዘመን አድሰሽ በፍቅር ቀለም ብቅ በኢትዮጵያ ሁኝና መስከረም ይላል። በስንኞቹ የቀናበል ተራኪ ተስፈኛ ነው፣ ቀን ጠባቂ ያ ቀን እስኪመጣ አንገታችንን ከምንደፋ ከምንወድቅ፣ ዘመን ከምንገኝ ቀና ብለን እንጠብቃት የሚል ኢትዮጵያ እንድትመጣ ልጆቿ ከዘረኝነት መንፈስ ተላቀው ታጥበውና ታጥነው መጠበቅ እንዳለባቸው አምኗል። በነገራችን ላይ ዘፈኑ ለእናትየውና ለልጇ የተዘፈነ እና ሁለት ዘፈኖች የተጣመሩበት መስሎም ተሰምቶኛል። አርማሽ ለእናቲቱ ነው፣ ቀና በል ደግሞ ለልጅየው። በስተ መጨረሻም ነይ ነይ የሚለው ሆድ የሚያባባ ዜማውን ለውጦ በሞቅታ ልጆቿን ያነቅናቃል እንዲህ እያለ ዘመን አዲሰሽ አስዮ በፍቅር ቀለም ቤሌማ ብቅ በኢትዮጵያ አስዮ ሆነሽ መስከረም ቤሌማ ዘመና አዲስ በፍቅር ቀለም ብቅ በኢትዮጵያ ሆነሽ መስከረም ይላል። ሳጠቃልለው ቴዲ አፍሮ በአዲሱ ቀና በል ወይም አርማሽ ዘፈኑ ነገረኝ ወይም ነገረልኝ ያልኩት እውነት ይህንን ይመስላል። የምንጠብቃትን ኢትዮጵያ ብቻ ሳይሆን ኢትዮጵያን እንዴት ልንጠብቃት እንደሚገባም ይነግረናል። እናም ቀና እንበል ብሎ ይቋጫል። ደራሲ ዶክተር እንዳለ ጌታ ከበደ ሀሳቡን ሲቋጭ